ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምረዋል። እንደምናመሻችሁ የዛሬ ረቡ የካቲት 22 2011 ዓ.ም ምሽት ያሰናዳናቸውን ዝግጅቶች ይዤ አበሪያችሁ የማመሸው ጽዮን ግርማነኝ የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 15ኛ ወንጀል ችሎት አቶ ኢሳያስ ዳኛው ላቀረቡት የመጀመሪያ ደረጃ የክስ መቃወሚያ የአቃቤ ሕግ ምላሽን አድምጧል። ፍርድ ቤቱ የሁለቱን ክርክር መርምሮ ብይኑን ሊያሰማም ተለዋጭ ሰዎች ቀጠሮ ሰጥቷል። ዝርዝሩን በሙሉ ዘገባው ከዜና በኋላ እንመለስበታለን። ሌሎች ዘገባዎችም ይኖሩናል። ወደ ደቡብ ክልል እናመራለን። ወደ ወሎም እንሻገራለን። አብራችሁን ቆዩ። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። አጠር ላሉ የምሽቱ ዓለም አቀፍ ዜናዎቻችን በድጋሚ ተመልሼ መጥቻለሁ። ደቡብ ሱዳን ባለፈው የአውሮፓውያን የካቲት ወር ሰባት ሰዎችን በስቅላት ቀጣች። ሶስቱ ከአንድ ቤተሰብ ናቸው። የሰብአዊ መብት ተሟጋቹ አምነስቲ ኢንተርናሽናል እንደገለጸው ሰባቱ ሟቾች ወንዶች ናቸው። የምስራቅ አፍሪካ አምነስቲ ምክትል ዳይሬክተር ሴፊ ማጓንጎ ዛሬ ይፋ ባደረጉት መግለጫ ለሰው ልጅ ህይወት ደንታ የሌላቸው የደቡብ ሱዳን ባለስልጣናት ሰውን በሞት መቅጣት ኋላ ቀርነትና ዓለም እየተለወጠ እንደመጣ ግንዛቤ አላገኙም ብለዋል። የደቡብ ሱዳን ባለስልጣናት ሰዎችን በሞት ከመቅጣት ይልቅ ለእስረኞች ተሀድሶ በመስጠት ወደ ጤናማ ህይወት ቢመልሷቸው በህብረተሰቡ ውስጥ አዎንታዊ ሚና መጫወት በቻሉ ነበር ብለዋል ዳይሬክተሩ። የደቡብ ሱዳን ሞት ቅጣት የሚፈጸመው በስቅላት ነው። ሶማሊያ ውስጥ በተካሄደ ጥቃት የሀያ ሰዎች ህይወት መጥፋቱ ተገለጸ። ይህ ዛሬ አርብ የተካሄደው ጥቃት ህዝብ በሚበዛበት በአንድ የሞቃዲሾ አውራ መንገድ ላይ ሁለት ተሽከርካሪዎች የቦምብ ፍንዳታ ባደረሱ ማግስት መሆኑ ነው። በነውጠኞችና በመንግስት የጸጥታ ኃይሎች መካከል በተካሄደው ጥቃት ከሞቱት በተጨማሪ ሀምሳ ሰዎች መቁሰላቸውም ታውቋል። ከአልቃይዳ ጋር የሚሰራው አልሸባብ ለጥቃቱ ኃላፊነት መውሰዱም ተገልጿል። አንድ የአልሸባብ ቃል አቀባይ ለሮይተርስ የዜና አውታር በሰጠው ቃል ቡድኑ ማካ አሉ ኳራማ ሆቴልን ለመቆጣጠሩንም ገልጿል። ቃል አቀባዩ አብዲሳ አቡ ሙሻ በሰጠው መግለጫ የመንግስት ኃይሎች ወደ ሆቴሉ ለመግባት ሶስት ጊዜ ሞክረው ተዋጊዎቹ ወይም ታጣቂዎቹ እንዳላስገቧቸው፣ አሁንም ቡድኑ በቡድኑ ቁጥጥር ስር እንደሚገኙ አመልክቷል። ወደ ሌላ ዜና ስንሻገር ትላንት ሐሙስ በዩናይትድ ስቴትስ ምክር ቤት ኢንቴሊጀንስ ኮሚቴ ፊት ቀርበው ከሰባት ሰዓታት በላይ የምስክርነት ቃል በዝግ የሰጡት ፕሬዚዳንት ዶናልድ ትራምፕ የቀድሞ ጠበቃ ማይክል ኮሆን ቀጣይና የመጨረሻውን የምስክርነት ቃል ለመስጠት እንደ አውሮፓውያን አቆጣጠር መጋቢት ስድስት ቀን ወደ ኮንግረስ እንደሚመለሱ ተገለጸ። የኮሚቴው ሊቀመንበር የካሊፎርኒያው ዴሞክራት አዳም ሼፍ እንደገለጹት ከኮሆን ጋር በትራምፕ የሞስኮ ህንጻ ፕሮጀክት ላይ የሰሩት ሩሲያዊ የንግድ ሰው ፌሊክስ ሳተር ሳተር ይመለሳሉ ተብሏል። ሳተር ከፕሬዚዳንት ትራምፕ ጋር ባላቸው ግንኙነት ነው የሚዲያ ትኩረት ያገኙት። ኒውዮርክ ታይምስ ጋዜጣ እንደ አውሮፓውያን አቆጣጠር በ2017 ዘገባው ሳተር ለኮሆን በላኩት ኢሜይል ከሩሲያው ፕሬዚዳንት ቭላዲሚር ፑቲን ጋር ቀረቤታ እንዳላቸውና የህንጻ ፕሮጀክት ስምምነትም ለትራምፕ በምርጫ ማሸነፍ እንደሚረዳም ተጽፏል ልጃችን ለምርጫው አሸንፎ የዩናይትድ ስቴትስ ፕሬዝዳንት እንደሚሆን እኛ ሁኔታዎችን እናመቻቻለን ብለው ነው ብለው የጻፉት ሳተር። ምንም እንኳን የዚህ የሳምንቱ የቪየትናም ድርድር ፍሬ አልባ ቢሆንም ፕሬዚዳንት ዶናልድ ትራምፕ በሰሜን ኮሪያው መሪ ኪም ጆንግ ኡን ላይ ቅሬታ እንደሌላቸውና ይልቁንም ሐቀኛ መሪ ሲሉ እንዳመኳሻቸው ተሰማ። ትራምፕ ሃኖይ ውስጥ በተቀረጸውና ትላንት ሐሙስ አየር ላይ በዋለው የፎክስ ቴሌቪዥን ቃለ ምልልሳቸው ፕሬዚዳንት ኪም ብልህ እንዲሆኑ ፈጣን ሰው ናቸው ብለዋል። እኔም ወዳቸዋለሁ፣ እርሳቸውም ይወዱኛል ያሉ ትራምፕ ይሄ እንኳን አይሆንም ብለው መውደዳቸው ለተጠራጠሩ ሰዎች በሰጡት ምላሽም ለምንድን ነው የማልወዳቸው? ሁለታችንም እንግባባለን ብለዋል። በመጨረሻም ታሊባን በደቡባዊ አፍጋኒስታን ውስጥ በሚገኙ አንድ ከፍተኛ ወታደራዊ ጦር ካምፕ ላይ ዛሬ ማለዳ በተካሄደው ጥቃት ሀያ አምስት ወታደሮች ተገለው ሌሎች አያሌ መማረካቸው ተገለጸ። የአፍጋኒስታን ባለስልጣናትና የታሊባን ምንጮች እንደገለጹት አጥፍቶ ጠፊዎቹም ያሉበት ወታደራዊ ዩኒፎርም ያደረጉና በከባዱ የታጠቁ ሰርጎ ገቦች ክፍለ ሀገር ሄምላንድ በሚገኘው የዩናይትድ ስቴትስ ወታደሮችም የነበሩበት የሾሮባ ጦር ካምፕ ጥሰው በመግባት ኃይለኛ ጥቃት እንዳካሄዱ ተገልጿል። አድማጮች፣ ለሰዓቱ የያዝ ናቸው። አጠር ያሉ የምሽቱ ዜናዎቻችን እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ ስንሻገር ጋቢና VOA. Let's cross boundaries together. የምትከታተሉት ከአሜሪካ ድምፅ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው ወደ ቀዳሚው ዘገባችን እናልፋለን። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አስራ አምስተኛ ወንጀል ችሎት አቶ ኢሳያስ ዳኘው ላቀረቡት የመጀመሪያ ደረጃ የክስ መቃወቢያ የአቃቤ ሕግን ምላሽ አደመጠ። ፍርድ ቤቱ የሁለቱን ክርክር መርምሮ ብይኑን ሊያሰማ ተለዋጭ ቀጠሮ ሰጥቷል። መለስካቸው አመሃ ከአዲስ አበባ ዝርዝሩን አድርሶናል። ፍርድ ቤቱ ዛሬ ረፋዱ ላይ እንደተሰየመ ከትናንት በስቲያ አቶ ኢሳይያስ ዳኘው በጠበቃቸው አማካይነት አቃቤ ሕግ ላቀረበባቸው ክስ የመጀመሪያ ደረጃ መቃወሚያቸውን በቃል ያሰሙ መሆናቸውን አስታውሰው አቃቢ ሕግ የበኩሉን ምላሽ በቃል እንዲሰጥ ጠይቋል። አቃቢ ሕግ በበኩሉ ክርክሩን በጽሑፍ እንዳዘጋጀ ገልጾ ይህንኑ ለፍርድ ቤቱ እንዲያቀርብ አመልክቷል። ፍርድ ቤቱም የተከሳሽ ጠበቃ ክርክራቸውን በቃል በግልጽ ችሎት ያቀረቡ በመሆኑ አቃቢ ሕግም ምላሹን በዚሁ መንገድ ማሰማት እንዳለበት አዟል። አቃቢ ሕግ በበኩሉ በጽሑፍ ያዘጋጀውን ክርክር በንባብ እንደሚያቀርብ አስታውቆ በጽሑፍ ያሰፈረው ክርክር ግን ከመዝገቡ ጋር እንዲያያዝለት በማመልከት ለተከሳሽ የመጀመሪያ ደረጃ መቃወሚያ ምላሹን በንባብ አሰምተዋል። አቃቤ ሕግ በመልሱ የተከሳሽ ጠበቃ እንዳስቀመጡት የመሠረተው ክስ ግልጽነት የጎደለው አይደለም። ተከሳሽ የወንጀል ድርጊቱን የፈጸሙት ከተባባሪዎቻቸው ጋር መሆኑን በክሱ ቢገለጽም የተባባሪዎቹ ስም አልተካተትም መባሉም ህጋዊ ተቀባይነት ያለው ክርክር አይደለም። ምክንያቱም የተባባሪዎቻቸውን ዝርዝር ማቅረቡ አይጠበቅም፣ ተገቢነትም የለውም ብሏል። የሥልጣን ደረጃቸው ተለይቶ አልተጠቀሰም የተባለውም ትክክለኛ አገላለጽ አይደለም። በክስ ማመልከቻው የኤንጂቲኦ ዳይሬክተር በሚል ተመልክቷል። የሚሉና ሌሎችንም ተቃውሞዎች በመዘርዘር ምላሽ ሰጥቶ የወንጀል ድርጊቱ በጊዜ አልተዘረዘረም የሚለውን ተቃውሞ በመቀበል በዚህ ረገድ ያለውን ጉድፈት ለማሻሻል ጊዜ እንዲሰጠውና የክስ ማሻሻያ እንዲያቀርብ ተለዋጅ ቀጠሮ ጠይቋል ፍርድ ቤቱም የሁለቱንም ወገን ክርክር መርምሮ ብይኑን ለመስጠት ለየካቲት 29 ቀን 2011 ዓ ም ቀጠሮ ቆርጠዋል መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። በሐዋሳ ኢንዱስትሪ ፓርክና በከተማው ነጋዴ ማህበረሰብ መካከል የንግድ ግንኙነት ትስስር እንዳልተፈጠረ የሐዋሳ ከተማ ንግድና ዘርፍ ማህበራት ምክር ቤት አድርጌዋለሁ ባለው ጥናት አስታውቋል። የሐዋሳ ኢንዱስትሪ ፓርክ በበኩሉ ጥናቱ ከመረጃነት የማይዘልና መቼ እንደተሰራም የማላውቀው ነው ብሏል። ጥናቱ የቀረበው የመንግስት የስራ ኃላፊዎችና ከጉዳዩ ጋር ቀጥተኛ ግንኙነት አላቸው የተባሉ አካላት በታደሙበትና ትናንት በሐዋሳ ከተማ ከትላንት በስቲያ በተካሄደው አውደ ትዕይንት ላይ ነው። ዮናታን ዘብዲዎስ ከሐዋሳ ዝርዝሩን አድርሶናል። የአዋሳ ነጋዴዎች ከተማይቱ ውስጥ የተፈጠረውን እድል እየተጠቀሙ አይደለም ሲሉ የአዋሳ ንግድና ዘርፍ ማህበራት ምክር ቤት ፕሬዚዳንት አቶ ሚኪያስ አንድቦ ተናግሯል። ተፈጥሯል ከሚሏቸው እድሎችም ውስጥ በዋናነት የአዋሳ ኢንዱስትሪ ፓርክን ጠቅሰዋል። በአዋሳ ኢንዱስትሪ ፓርክና በከተማው ነጋዴ ማህበረሰብ መካከል የንግድ ትስስር እንዲሁም ነጋዴዎቹ ለፓርኩ ግብአቶችን ማቅረብ የሚችሉበት ምቹ ሁኔታ አልተፈጠርም ብሏል። ሀላፊው በዚህ አካባቢ እንደሚታወቀው ነጋዴው አትርፎ ገቢውን ለመንግስትም የሚያስገባ ነጋዴ ነው። እንደገና ደግሞ ከግብር ጋር የሚያያዙ ብዙ ነገሮች አሉ። ስለዚህ ይሄን ይሄን ያክል ትልቅ ኢንዱስትሪያል ፓርክ እዚህ ጋር ትላልቅ እቃዎችን፣ ትላልቅ ማቴሪያሎችን ከውጭ ከተለያየ ቦታ ከአዲስ አበባም ከተለያየ ቦታም ሲያመጣ እዚህ አጠገቡ ያለው ትላልቅ ነጋዴ ደግሞ ይህን እድል የማያገኝበት ሁኔታ ስላለ በዚህ ዙሪያ ጥናቶችን ነው ያጠና ነው። በአውዲት ኢንቱ ላይ ጥናት አቅራቢ የነበሩት የአዋሳ ከተማ ንግድና ዘርፍ ማህበራት ምክር ቤት የፕሮጀክት የኢንቨስትመንትና የንግድ ክፍል ኃላፊ አቶ ቸርነት አበራ በጥናቱ ላይ በኢንዱስትሪ ፓርክና በአካባቢ ነጋዴዎች መካከል ትስስር ስላለመኖሩ ማሳያ ናቸው የሚሏቸውን አምስት ነጥቦች ዘርዝሯል። የገጽታ ግንባታ በማለት በጥናቱ ላይ የተቀመጡ ከውጭ ያለው ማህበረሰብ ስለ ፓርኩ ያለው አስተያየት ከፍተኛ የሩ የሰራተኛ ፍልሰት ከመንግስትና ከጥሬ እቃ አቅራቦች ጋር ያለው ዝቅተኛ ግንኙነት በመጀመሪያ ደረጃ የተጠቀሱ ናቸው። ይሄ ነው የሚባል የንግድ የአመራርና የቴክኖሎጂ የልምድ ልውውጥ አለመኖርንም አቶ ቸርነት አመልክቷል። በጥናታቸው ኢንዱስትሪ ፓርኩ ለማንኛውም መረጃ ዝግ እንደሆነና የፌዴራል መንግስት ካልሆነ የክልሉ መንግስት እንደማይመለከተው በተለይ ህገ ወጥ ደላሎች በአቅራቦትና በሰራተኞች ቅጥር ወቅት ከፍተኛ ተጽዕኖ እንዳላቸው ጥናቱ አመልክቷል። የአካባቢውን ባለሀብቶች እንዲያሳትፍ ማድረግ በሚቻልበት ሁኔታ ድጋፍ የሚሰጥበት መንገድ ግልጽነት ይጎድለዋል ብሏል። ጥናቱ ፓርኩ የሰራተኞች እንዳይነት እንደማይጠብቅ ሲያስጠብቅ ሰራተኞች ለጥቃትና ጾታዊ ትንኮሳ እንዲሁም ለዝርፊያ እንደሚጋለጡ በመዘርዘር ይከሳል። በአቶ ቸርነት አበራ የቀረበው የጥናቱ ሪፖርት የጋራ ምክክር መድረክ ሁሉም ባለድርሻ አካላቶች ባሉበት እንዲከናወን የሚያስችሉ ግባቶችን መጀመሪያ ላይ ከየሴክተሩ አጥንተን አቅርበን ችግሮችን በሁለቱም ዘርፍ አምስት አራት ችግሮችን ላይ ይተናቸዋል። አካባቢውን ማህበረሰብ ከኢንዱስትሪ ፓርክ ካምፓኒዎች ጋር ማስተሳሰርን ለአካባቢ ንግዱ ማህበረሰብ የተሰጣቸውን ነገሮችን የማሳወቅና አብሮ ተቀራርቦ ከመስራት አንጻር ያለው ክፍተቶችን አይደንቲፋይ አድርገን እዛ ዙሪያ ላይ የተገኙ ችግሮች ናቸው። የፓርኩን ዘላቅነት አስመልክቶም ሪፖርቱ ሲናገር የደህንነት፣ የገበያ ትስስር፣ የገጽታ ግንባታና መልካም ወይም ምቹ የንግድ መስፈር ካልተፈጠረ የፓርኩ ዘላቅና አስተማማኝ አይሆንም ብሏል። በአካባቢው ጥበቃ ላይ አለ የሚለውን ስጋት በተመለከተም የፌደራልና የክልል መንግስታት እንዲሁም የከተማ አስተዳደር ትኩረት እንዲሰጡበት መክሯል። የአካባቢው ህዝብ ፓርኩ የኔ ነው የሚል አስተሳሰብ እንዲያዳብር የሚያደርጉ ተግባራት ማከናወን እንደሚገባም አቶ ቸርነት ተናግሯል። የአዋሳ ኢንዱስትሪ ፓርክ ስራ አስኪያጭ አቶ ፍጹም ከተማ በበኩላቸው የተባሉት ችግሮች ሊኖሩ ይችላሉ፣ ጥናቱ ግን ከመረጃነት የማይዘል እና መቼ እንደተሰራ የማላውቀው ነው ብለዋል። መጀመሪያ ላይ የገጽታ ችግሮች ነበሩ፣ አሁንም ግን መቶ ፐርሰንት የገጽታ ችግር አልተፈታም። መሰራት ያለበት በእኛም የምንወስዳቸው ችግሮች አሉ፣ እነሱንም እንሰራለን። ከጥሬ እቃ ጋር በተያያዘ እንግዲህ አዋሳ እያለ ከሌላ አካባቢ ይመጣል የሚል፣ የውጭ ኢንቨስተሮች የመጀመሪያ ፕራዮሪቲያቸው ኳሊቲና ኮስት ነው። አዋሳ ሁለት ብር የሚሸጥ ጥሬ እቃ አዲስ አበባ ሁለት ከሀምሳ ቢሸጥ ለምን ከአዲስ ሀሳብ ያመጣሉ። ሊያተርፉ ነው የመጡት። ዞሮ ዞሮ የሰጣችሁን አስተያየት ሁሉ ጠቃሚ ነው ብዬ አስባለሁ። ጥናቱ ራሱ እኛ አናውቀውም። ስለዚህ ተቀራርበን እንስራ ነው የምለው። ጥናቱ የተካሄደበትን ዘዴና ፓርኩ ሳያውቀው እንዴት ልሰራ እንደተቻለ የአዋሳ ከተማ ንግድና ዘርፍ ማህበራት ምክር ቤት ፕሬዚዳንት አቶ ሚኪያስ እንዲህ ብለዋል። እንደምታውቁት ኢንዱስትሪያል ፓርኩ በተወሰነ ደረጃ ተፈቅዶ ሰዎች ይገባሉ የሚባል ነገር ነው። ግን ለኢንፎርሜሽን ግልጽ አይደለም አካሄዳቸው። ስቲል ኢቨን እኛ እንደ ቻምበር ዳይሬክት እነሱን የማግኘት ነገር፣ ካምፓኒዎችን የማግኘት ነገር የለም እስካሁን። ጥናቱን የተጠናነው በራሳችን ተነሳሽነት ነው። ስቲል ይሄ ችግር እስቲ አቅርበናቸው ይሄንን አይነት ነገር ይክፈቱልን የሚል ጥናት ነው። እንደተባለው ፓርኩ ዝግ አይደለም የሚሉት የፓርኩ ስራ አስኪያጅ ፍጹም ከተማ ለሁሉም ደግሞ ክፍት አይሆንም ብለዋል። ሰዎች መረጃ ለማግኘት የሚሄዱበት መንገድ ይወስነዋል። እኛ ኦፕሬሽን ከጀመረን ጀምሮ ብዙ የዩኒቨርሲቲ ተማሪዎች አንደርግራጁዌትም፣ ማስተርስ ተማሪዎችም፣ ፒኤችዲ ተማሪዎችም የሚፈልጉትን መረጃ እያገኙ ምርምሮች እየሰሩ ያሉበት ኤቪደንሶች አሉ። ሁለተኛ የመንግስት ተቋማት የሚፈልጉትን መረጃ ከሚፈልጉት ተቋም በተደራጀ መልኩ የሚያገኙበት ሲስተም ተፈጥሯል። አንዳንድ ችግር የሚፈጠረው ሁሉም ሰው ካምፓኒ ጋር መሄድ ነው የሚፈልገው። ምን ያህል ኤክስፖርት አደረጉ? የሁሉን ካምፓኒ ብዙ ጠያቂ ይኖራል። ስለዚህ እሱን አኮመዴት ከማድረግ አንጻር ኃላፊነት የሚሰማው ቢሮ ዴሊጌት ተደርጎ መረጃዎችን አጠናክሮ የተፈጠረ የስራ እድል የተፈጠረ ኤክስፖርት ቫሊው የመሳሰሉ መረጃዎችን የሚሰጥ ተቋም አለ። ዝግ የሆነ በር የለም፣ ግን ፓርኩ ፕሮሲጀሩን ጠብቆ ለመጣ ሰው ክፍት ነው። ለፓርኩ የኮምፒውተር መለዋወጫና የጽህፈት መሳሪያ እንደሚያቀርቡ የተናገሩት የአውዴት ኢንቱ ተሳታፊ አቶ ገበየው በሪ ብዙ ችግሮች አሉ ሲሉ ለቪኦኤ ተናግሯል። የሰራተኞችን ደህንነት የአካባቢው ክለትና ከከተማው የነጋዴ ማህበረሰብ ጋር ትስስር አለመፈጠሩን በተመለከተ የተነሱ ጉዳዮችን በመነጋገር ማረም እንደሚቻል የተናገሩት የክልሉ ኢንቨስትመንት ኮሚሽን ኮሚሽነር አቶ አባስ መሐመድ ናቸው። የአዋሳ ኢንዱስትሪ ፓርክ በሙሉ አቅሙ ወደ ስራ ሲገባ በአመት አንድ ቢሊዮን ዶላር የውጭ ምንዛሬ እንደሚያስገባ የሚጠበቅ የቴክኖሎጂ ችግር ይገኝበታል የተባለለትና ለ60 ሺህ ዜጎች የስራ ዕድል እንደሚፈጥር የተወራለት በአገሪቱ የመጀመሪያውና ትልቁ የኢንዱስትሪ ፓርክ ነው። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም የሰው ልጅ

Bakalım. አድዋ በጂጂ እንግዲህ፣ አድማጮች የ126 ኛው የአድዋ ድል በዓል በነገ ዕለት በመለ ሀገሪቱ በደማቅ ሁኔታ ይከበራል። ይህ ታሪካዊ የአድዋ ጦርነት ሲነሳ አብረውት የሚነሱ ሶስት ታሪካዊ ስፍራዎች አሉ። የመጀመሪያው የውጫሌ ውል የተፈረመበት ይስማ ንጉስ የተባለው ሲሆን ሀያ አንቀጾችን የያዘው የውጫሌ ውል የተፈረመው በት ቦታ ከዛሬ 130 ዓመት በፊት ነበር። ሁለተኛው የክተት አዋጅ ታውጆ ኢትዮጵያውያን እንደ አንድ ልብ መክረው እንደ አንድ አካል ገስግሰው የተሰባሰቡበት የወረኤሉ ከተማ ነው። ወረኤሉ ዘማቾቿን አስተናግዳ ስንቅ ቋጥራ በሰላም እንደወጣችሁ በድል ተመለሱ ብላ የሸኘችበት ቦታ ነው። ሶስተኛው ታሪካዊ ስፍራ ደግሞ ከግማሽ ቀናት ባነግ ሰውጊያ ኃይል ድባቅ የተመታበት የአድዋ ተራሮች ነው። እነሆ አድዋ ዘንድሮ 125ተኛ ዓመቱን ያከብራል። እኛም ወሎ የተፈረመበትን ይሄ የውጫሌ ውል የተፈረመበትን የይስማ ንጉሥን አካባቢ እንቃኛለን። ቅኝቱን ያጠናቀረው መስፍን አራጌ ነው። ከወሎ በሰንሰለታማው የአምባሰል ተራሮች ጉያ ስር እንደ ሰማይ በተንጣለለ ማራኪ ሜዳ መሃል አንድ ኮረብታለች። ዳግማዊ አጼ ምኒልክ የኢጣሊያው ንጉሥ ቀዳማዊ ኡምቤርቶ እንደራሴ ከሆነ ኮንት ፔትሮ አንቶኒሊ ጋር ለፊርማ ሲቀመጡ፣ ምናልባትም ቦታው የታላቁ የአድዋ ጦርነት ሰበብ የሆነው ውል ፊርማ ያረፈበት ስፍራ ይሆናል ብለው አላሰቡት ይሆናል። የሆነ ሆኖ ከውጫሌ ከተማ አንድ ሰዓት የእግር መንገድ ርቀት ላይ በሚገኘው ስማ ንጉሥ ላይ ለኢጣሊያ መንግሥት የሚጠቅም ለልጅ ልጅ የሚኖር ሰላምና እርቅ ለማድረግ የፍቅርና የንግድ ውል ተዋዋሉ የሚል መግቢያ የሰፈረበት ባለ ሀያ አንቀጽ ስምምነት በአጼ ሚኒሊክና በጣሊያን እንደ ራሴ መሃል ተፈራረሙ። ሚያዝያ 25 1881 ዓ ም ላይ የተዋዋሉት ውል ግን ከላይ ማራኪ ከውስጥ አዋኪ አንቀጽ የሰፈረበት ነበር። አንቀጽ 17 በግራዝማች ዮሴፍ ንጉሴ ከጣሊያነኛ ወደ አማርኛ የተተረጎመው አንቀጽ የኢትዮጵያ ንጉሠ ነገሥት በአውሮፓ ነገሥታት ለሚፈልጉት ጉዳይ ሁሉም በኢጣሊያ መንግሥት አጋዥነት መላላክ ይቻላቸዋል የሚል ሲሆን፣ ጣሊያነኛው ግን ኢትዮጵያን አሻንጉሊት አድርጎ ሁሉ ነገር በጣሊያን በኩል የሚፈጸም መሆኑን ያውጃል። የታሪክ ምሁራን እንደሚሉት ወቅቱ አውሮፓውያን አፍሪካን ለመቀራመት በአንድ እጃቸው መስቀል በአንድ እጃቸው ጦር ይዘው የሚመጡበት ስለነበር ለሚኒሊክ ፍጡ ሚስጥር አልሆነባቸው። እናም የማይቀረው ሆነ። አድዋ ከኢትዮጵያ አልፎ ለአፍሪካ ከአፍሪካ አልፎ ለካሪቢያን አገራት በነጻነት ተምሳሌትነት ተፈረጀ። እንደ ማርከስ ጋርቪ አይነት የጥቁር መብት ታጋዮች ላነገቡት የፓን አፍሪካኒዝም ንቅናቄ አድዋ መሰረት ጣለ። በዚህ አኩሪ ገድል መነሻ የሆነው የውጫሌ ውል የተፈረመበት ቦታ ይስማ ንጉሥ ሰሚ ያገኘ ይመስላል። ዛሬ ከክልሉ በተመደበ ከ25 ሚሊዮን ብር በላይ ስፍራውን የቱሪስት መዳረሻ ለማድረግ የተለያዩ ስራዎች እየተሰሩ መሆኑን ግንባታውን በመፈጸም ላይ ያለው የአማራ ህንፃ ስራዎች ድርጅት የይስማ ንጉሥ ፕሮጀክት ጽሕፈት ቤት ቴክኒካል ማኔጀር ኢንጂነር ዮሐንስ አሰፋ ይገልጻሉ። ፕሮጀክቱ ባለፈው አመት ሁለት ሺ አስር የካቲት ሀያ ስድስት ስራ ጀምሯል። ፕሮጀክታችን እንግዲህ እየገነባ ያለው ሶስት ብሎኮችን ነው። የሙዚየም ህንጻ የሚባል አንድ ብሎክ አለን። የካፍቴሪያ ህንጻ የሚባል አለ፣ ሁለተኛ ብሎክ፣ ሶስተኛ ብሎክ ዋና ምግብ ያበር መንጌት የምንለው ነው። ጠቅላላ ሁለታ ሀያ አምስት ሚሊዮን ሰባት መቶ ሰላሳ አራት ሺ ሰባት መቶ ሀያ ብር አካባቢ ሁለታ ያለው ፕሮጀክት ነው። በአሁኑ ሰአት ምን ደረጃ ላይ ደርሳቸዋል? አሁን የካፍቴሪያ ህንጻ የምንለውን አጠቃላይ ስትራክቸር ስራ እና እነዚህ የግርግዳ ስራዎችን ፕላስተሪንግ ማን ጨምሮ ያለቀበት ሁኔታ ነው ያለው። ይህ ሙዚየም ህንጻ ደግሞ እንዲሁ ስትራክቸር ስራ አልቆ የጣራ ስራ እየሰራ ነው ያለበት ሁኔታ ነው ያለው። ሜንጌት አካባቢ ደግሞ ሰው ስትራክቸር የሚባሉ ስራዎች ነው። እንግዲህ አፈጻጸሙ ጠቅላላ ወደ ፐርሰንት ስንሰራ ስልሳ ሁለት ፐርሰንት አካባቢ ደርሷል ማለት ነው ፕሮጀክቱ ፕሮጀክቱ የአካባቢው ህብረተሰብ የዘመናት ጥያቄ የፈታ ዘርፈ ብዙ ፋይዳ የያዘ መሆኑን የደቡብ ወሎ ዞን ባህልና ቱሪዝም መምሪያ ኃላፊ አቶ ስትሎይህ ማንሸቱ ገልጸዋል። ፋይዳው በጣም የጎላ ነው። ምክንያቱም አንደኛ እዛ አካባቢ ያለው ማህበረሰብ ተጠቃሚ ያደርጋል። ምክንያቱም ይህን አካባቢ ካለማ ነው ቱሪስት መምጣቱ አይቀርም። የመጀመሪያው እዛ አካባቢ ያለው ማህበረሰብ ተጠቃሚ ያደርጋል ብለን እናስባለን። በሰዓቱ ሲፈራረሙበት የነበሩት ዝጋዮች አሉ እና በተለይም እነዚህ ሀገር በቀል የሆኑ ዛፎች ፕላስ ደግሞ አካባቢውን እንደዚህ ብና ለማው የአንባልሰል ተራራ እዛ አካባቢ ነው፣ ዲሽን የግማደ መስቀሉ ያለበት አካባቢ ዘ ነው፣ ጎል አካባቢ ነው። ስለዚህ የቱሪዝም መዳረሻ የማድረግ ዕድላችን በጣም የሰፋ ነው። ከዛ ውጭ ግን በተደጋጋሚ ሲባልም እንደነበረው የጥቁር ሕዝቦች የድሉ እንትን አድዋ ተራሮች አካባቢ ላይ ይሁን እንጂ የተጸነሰው እዚህ አካባቢ ላይ ነው። ስማ ንጉስ አካባቢ ላይ ነው። ምክንያቱም ኮዙ መነሻው እዚ አካባቢ ላይ ነው፣ አንቀጽ 17 የተፈረመበት እና ታሪካችንንም በደንብ ከመዘከር ከማስታወስ ማንነታችንን በደንብ አጉልቶ ከማውጣት ረገድ የአካባቢ ላይ ሲለማ ፋይዳው በጣም የጎላ ነው ማለት ነው። የውጫሌ ውል ከተፈረመበት ይስማ ንጉስ በሰሜን በኩል ፍልፈላ ደብረገነት ኪዳነ ምረት የምትባል ቤተክርስቲያን አለች። የቤተክርስቲያኗ ስብከተ ወንጌል ኃላፊና ምክትል አስተዳዳሪ መምህር ቆሞስ አባ ወልደ ምድህን ወልደ ገብርኤል ቤተክርስቲያኗ በታሪካዊ የውጫሌ ውል ስምምነት ወቅት ተሳትፎ እንደነበራት አስታውሰዋል። ታሪኩን የሚዘክር ቋሚ ቅርስ መሰራቱም አገራዊ አንድነትን ለመገንባት ያግዛል ብለዋል። መጀመሪያም ድርድሩ ቦታ ላይ ይቺ ቤተ ክርስቲያን ታቦቷ አጼ ሚኒሊክ የነበሩት ጨጌው ጨጌ ገብረ ስላሴ ናቸው። ታቦቷ ይዘው ሂደው እዚያ ቦታ ላይ ተተክላ ድርድር ነበረ። አብሮ ድርድሩ ላይ ታቦትን ይዘው ሂደው ነበረ እና ከዚያም አንጻር አሁን ለወደፊት ላለው ትውልድ ይህን ታሪክ እያስታወሰ የአባቶቻችንን ጀግንነት የአባቶቻችንን አልበገሬነት የሚያስታውስበት ለአሁኑ ወጣቱ፣ ከዚህ የተነሳ ይሄ አሁን ኢትዮጵያዊነት አሰረፀ የሌለው ወጣት አብዛኛው እየተሰማ ነው፣ በብሔር በጎሳ የመከፋፈል አለ። ይሄ በብሔር በጎሳ ሳይከፋፈሉ በኢትዮጵያዊነት ስሜት ኢትዮጵያዊ አልበገሬነት ያሳዩበት ትልቅ አሻራ ስለሆነ ከዚህ አንዱ ይሄ ነው፣ አንደኛው ፋይዳ ነው። ይህ ዘንድሮ መቶ ሀያ ሶስተኛውን የአድዋ ድል በዓል ሲከበርም አድዋ የአንድነታችን መሰረት ነው የሚል መሪ ቃል በማንገብ ነው እየተንቀሳቀስን ያለ ነው። ስለዚህ እንዲህ አይነት ታሪኮችን መዘከር እንዲ ታሪኮች ታሪኮችን ማስታወስ አንደኛ ጽናት እንማርባቸዋለን። ሁለተኛ በአንድነት ነው አሸናፊነትን መወጣት የቻልነው በሰዓቱ ማለት ነው። እንደዚህ ተከፋፍለን ወይም ሌላ እንትን ሆነ አይደለም። ስለዚህ አንድነትን እንማርባቸዋለን። ማህበረሰቡ አካባቢው ይልማልኝ የሚል ጥያቄ ሲያቀርብ ከራሱ የሚጠበቅበትን በማበርከት ጭምር ነበር ፕሮጀክቱ አሁን እንዲሆን የጣረው አራት ሄክታር መሬት ያለ ካሳ በነጻ መስጠቱ ለታሪኩና ለማንነቱ ያለውን ቀናኢነት ያስመሰከረበት እንደሆነ አስተያየት ሰጪዎቹ ተናግረዋል። ፕሮጀክቱን ገንብቶ ማጠናቀቅ ግባችን አይደለም የሚሉት የዞኑ ባህልና ቱሪዝም መምሪያ ኃላፊ፣ ይልቁንም ዘላቂነቱን የማረጋገጥ ታሪካዊ ኃላፊነት አለብን ብለዋል። እንግዲህ ህንፃ ማስመረቅ ሳይሆን ሙዚየም ከተገነባ በኋላ የተለያዩ ቅርሶችን በተለይም ከታሪኩ ጋር ተያያዥነት ያላቸውን ቅርሶች አሰባስበን እዛ ላይ አንዱ የጉብኝት አካል እንዲሆኑ ፍላጎታችን ነው። እንደዚሁም ሐውልትም እናስባለን። እዛ አካባቢ ላይ ኦልሬዲ ለሱም ምቹ ሁኔታዎችን እየፈጠር ነው። ሐውልት ይገነባል። የግል ባለ ሀብቱም ገብተው እንደዚ ሎጆዎችን፣ ሆቴሎችን እንዳለማ ያው የፕሮሞሽን ስራውን የገጽታ ግንባታ ስራውን እዛ አካባቢ ላይ እየሰራ ነው ማለት ነው። ብዙ ዓመታት የተከበሩ ትልልቅ እንደው የወገባቸው ስፋት እስከ አስራ ስምንት አስራ ዘጠኝ ክንድ የሚሆኑ ዝግባ ዶላ ከዘጠና አንድ ሀገር ቅርዘት ዛት ድርያ በላይ ያለው አባቶቻችን ለብዙ ዓመታት መቶ ዓመታት ጠብቀው ያስቀመጡት ነው እንግዲህ ማንም ሳያጠፋው ሁለተኛ እንደገና ደግሞ ይሄ በአድዋ መታሰቢያነቱ ሙዚየሙ ሲሰባሰቡ ቅርቶቹ ሲሰባሰቡ አባቶቻችን የጀግንነት ስራ የሰሩበትና ይሄ የጦር መሳሪያው አጻፉ ደብዳቤዎች ይሄ የጎራዴው በዚህ ጣሊያንን and ይህንን ያደረጉት እያለ ሕብረተሰቡ እያስታወሰ በጥናታዊ ጽሑፍ ለሚያዘጋጁ ለሌሎችም ቱሪስቶች ስቦ ይህንን በጣም ምርምር የሚያደርጉበት ነው። አንዳ ሁለተኛ ገና ደግሞ ከአስራ አንደኛው ክፍለ ዘመና አስራ አንድ ሀምሳ አምስት አካባቢ ላይ ጀምሮ ብዙ አብያተ ክርስቲያናቶች እዚህ አካባቢ ላይ ነበሩ። እነዚህ አብያተ ክርስቲያናቶች ከግራይ በኋላ ፈራርሰው አልተመለሱም። ስለዚህ እነዚያም ቦታዎቹ ስላሉ ተጨምረው ከተጠናበት የዚያን ጊዜ የነበራቸው የስልጣኔ ሂደት የስልጣኔ አሻራቸውን የሚያሳይ ነው ብለን እንገምታለን። ሻገረ አካባቢው መንፈሳዊና ባህላዊ እሴቶች ጎልተው የሚንጸባረቁበት ታሪካዊና መልክዓ ምድራዊ በረከቶች እየታደለ በመሆኑ ህዝባዊ ተጠቃሚነትን ለማረጋገጥ ምቹ ድል ይፈጥራል ተብለዋል። ፕሮጀክቱ ከጥር 27 2012 በፊት ተጠናቆ ለአገልግሎት ይውላል ተብሎ ይጠበቃል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ። ከደሴ ተናገራ እንዴት እንደቆንቆኝ ከፊታችሁ ተስፍንን ለዘገባው እናመሰግናለን። እንግዲህ ይህንን የአድዋ ድል በዓል በአሁኑ ሰዓት በተለያዩ የኪነ ጥበብ ባለሙያዎች፣ መንግስት፣ ወጣቶች እየተከበረ ይገኛል። በነገው ዕለትም በትልቅ ሁኔታ በአዲስ አበባ ከተማ እንደሚከበር ከ15 ቀናት በፊት አትሌት ደራርቱ ቱሉም ለዚህ በዓል በባዶ እግሯ ጭምር እንደምትሮጥ መግለጿ ይታወሳል። በነገው ምሽት ሌሎች ፕሮግራሞችን ጨምረን ይዘንላችሁ እንመለሳለን። የምትከታተሉት የጋቢና ቪዮኤ ዝግጅታችንን ነው። ወደ ተከታዩ ዘገባችንን ነው የምናልፈው። ተከታዩ ዘገባችን አርቲስት አሚር ዳውድ በአርባ አንደኛ ዓመቱ ከዚህ ዓለም በሞት ተለይቷል። በትላንትናው ምሽት ሌሊት አርቲስት አሚር ዳውድ የትግረኛ ዘፈን ድምፃዊ ነው። እንደዚሁም የዘፈን ግጥም ደራሲ ነው። ለራሱ መቀሌ የሚለውን ዘፈን ጨምሮ ለአብርሃም ገብረ መድን ለታዋቂው አብርሃም ገብረ መድን፣ ለሰለሞን ባይረህ፣ ለትርሃስ ታረቀ የዘፈን ግጥም መስጠቱም ይታወቃል። በመቀሌ ከተማ በሕክምና ሲረዳ ቆይቶ በትላንትናው ሁለት ሌሊት በአይደር ሆስፒታል ነው ሲከታተል የቆየው ህይወቱ ማለፉ ተሰምቷል። አርቲስት አሚር ዳውድ የሶስት ልጆች አባት ነበረ። እንግዲህ ለቤተሰቦቹ መጽናናትን እንመኛለን። በተከታዩ ዜማ አሎ፣ ቻለው ወይም አሎ የሚለው በአማርኛ ቻለው ማለት ነው። በሱ ዘመን በሱ ዘፈን እስቲ አሚርን ማን ነው የሚለውን ለማስታወስ እንሞክር። አድማጮች እንግዲህ የዛሬው የጋቢና ቪዮ ጉዟችን በዚህ ተጠናቋል። በነገው ምሽት ከሳምንቱ በመረጥናቸው ፕሮግራሞች እንገናኝ። አብሬያቸው አመሻው ጽዮን ግርማ ነበርኩ። ሞክቤል አቤሮ አብሮን ነበር። ደናደሩ መልካም ምሽት።